ይልማ ካለፈው ዓመቱ የቱርክ መፈንቅለ መንግስት ሙከራ ወዲህ ጀርመንና ቱርክ በተለያዩ ምክንያቶች ሲወዛገቡ መቆየታቸው ይታወቃል። የአሁኑ ውዝግብ ከቀደሙት በምንድን ነው የሚለየው? በአጠቃላይ የተያያዙ ናቸው። ነገር ግን ልዩ የሚያደርገው ነገር ምንድን ነው? የቱርክ መንግስት በየጊዜው የጀርመን መንግስት በመጫርም ሆነ ናዚዎች ናቸው ብሎ ከመዝለፍም እንደምናውቀው ደግሞ ቻንስለሯንም አንቺ ሴትዮ እያሉ እስከ መዘርጠጥም ድረስ የሄዱበት ሁኔታዎች ናቸው። እነዚህ ሁሉ አንድ ላይ ተከምረው ግን አሁን በመጨረሻው የጀርመን ተወላጅ በመሆኑ ብቻ አንደኛው የአምኒስቲ ኢንተርናሽናል የሰብአዊ መብት የሚማገተው ሰውዬ እዛ ደርሶ ከሌሎቹም ጋር በመያዙ እና ደግሞ እነዚህን ሰዎች ጥፋተኞች ሽብር ፈጣሪዎች የሚል ክስ ነው የመሰረቱባቸው እንዲህ አይነቱን ነገር ደግሞ ፍርድ ቤቱ ማየት አለበት ነው ከናካቴው የጀርመን መንግስት በቱርክ ጉዳይ ጣልቃ ገብቶ መናገር አይቻልም የሚለውንም ነገር ስለሰነዘሩ የጀርመን ዜጋ ተይዞ ጥፋተኛ ያልሆነ ፍርድ ቤቱም ደግሞ ጥፋተኝነቱን ያላረጋገጠውን ሰው አያገባችሁም ማለቱ ይሄ ሁሉ አንድ ላይ ተደምሮ ከእንግዲህ ወዲህ በቃን የሚል ነው እንዳውም እዚህ የሚናገሩት ይህን ያህል ጊዜም ደግሞ እነሱን መለማመጡም በአካቸው አስቡበት ብሎም ወዲያ ወዲህ መጨነቁ አስፈላጊ አይደለም፣ ግልጽ የሆነ ቋንቋ ይደረግ ነው ያሉት። ስለዚህ የውጭ ጉዳይ ሚኒስትሩ አሁን ይሄ ውዝግብ እየተባባሰበት መሰረታዊ ምክንያት ምንድን ነው? የውጭ ጉዳይ ሚኒስትሩ ያሉት ነገር ምንድን ነው? አንደኛው ነገር ለምሳሌ የታወቁ የጀርመን የዳይምለር እና የመድኃኒት ቀማሚዎችንና ስራዎችን የሚያካሄዱ ቤአኤስኤፍ የሚባለው ድርጅት ጭምር ቴሮሪስቶችን የሚረዱ ድርጅቶች ናቸው ብሎ እስከ መክሰስ ድረስ ነው። ከሌሎቹም ድርጅቶች ስም ጋር አንስቶ ይህን አስመልክቶ ያሉት ምንድን ነው? ከእንግዲህ የጀርመን የከበርቴዎች የጀርመን ኢኮኖሚ ገንዘባቸውን አፍሰው ጀርመን ሀገር ለመስራት የሚፈልጉ ሰዎች እዛ ሄደው የሚሰሩበትን ነገር እኛም ኃላፊነት ወስደን ስርዓትና ደንብ የሌለው ነገር የተከታተለ ስለሚነሳ እዛ ሄዳችሁ ስሩ የሚለውንም ነገር ከዛም አልፈን ደግሞ እናም እስከ መስጠት ድረስ አንሄድም የሚለውን ነገር ነው የውጭ ጉዳይ ሚኒስቴር ያነሱት። አከታትለው ማንም ሰው ጥፋቱ ሳይታወቅ የጀርመን ተወላጅ በመሆኑ ብቻ የሚያዝና የሚከሰስ ከሆነ እንደውም የጀርመን ቱሪስቶች በብዛት ወደ ቱርክ የሚሄዱት ይህንንም ነገር ከዚህ እንድትቆጠቡና ይህንንም የጉብኝት ጊዜያችሁንም እዛ ታሳልፉ የሚለውን ነገር ነው ያነሱት። ከዛ አልፈው እንግዲህ ሌሎችን ጉዳዮች እናነሳለን ነው ያሉት። ቱርክ ወደ አውሮፓ ማህበር እንድትገባበት እንደ እርዳታና እንደ ድጎማ የሚሰጠውን ገንዘብ ይህም እንደገና መታሰብ አለበት የሚለውን ጉዳይ ነው ያነሱት። በአጠቃላይ ሰብሰብ አድርገው ያስቀመጡት ነገር ምንድን ነው? የቱርክ መንግስት ፕሬዚዳንት ኤርዶዋን እንደ ፈለጉት በጀርመን ላይ ከእንግዲህ መቀለድ የለም የሚለውን ነገር አስቀምጠው ነው ያለፉት። አሁን ጀርመን ያመረረች ነው የሚመስለው እና ይህ ወዴት ሊያመራ ይችላል ስንመለከተው ከስድስት ሺ ሰባት መቶ ኩባንያዎች ጭምር ያካተተ ነው። የጀርመን የኩባንያ ባለቤቶች ቱርክ ሄደው የሚሰሩት ከሀያ ቢሊዮን በላይ የሚሆን የንግድ ልውውጥ አለ። ከዛ አልፋ ደግሞ ቱርክ ሰሜን አትላንቲኩ የጦር ቃል ኪዳን አባል ናት። ቱርክ የአውሮፓ አንድነት አባል ለመሆን ትፈልጋለች። ይህን ሁሉ ስንመለከት በወዳጆች መካከል መደረግ ያለበት አውሮፓኖችም የሚከተሉትን እሴት የማማሉ ነገሮችን የሚያካሂዱ ቱርኮች ከተነሱ እነዚህን ሁኔታዎች እኛ ጀርመኖች ብቻ ሳንሆን ይህንንም ለማድረግ ደግሞ ያሰቡት ነው። ከሌሎች የአውሮፓ ሀያ ሰባት ከሚሆኑት የአውሮፓ ሀገሮች ጋር አንድ ላይ ሆኖ በቱርክ ላይ አንዳንድ ነገሮችን እርምጃ እንዲወሰድ የሚያደርጉበትን ነገር የሚያጠኑ ይመስለኛል። በአጠቃላይ ነገር እየሻከረ ነገር እየተበላሸ ነው። ቻል ናቸው ነው የሚሉት ያለፉትን አራት ዓመት በተከታታይ። ይልማ ኃይለ ሚካኤል ከበርሊን አመሰግናለሁ።